ቦርዱ የመጨረሻን ውጤት የማጣራትና የማረጋገጥ ሥራ የካቲት 6 ቀን 2015 ዓ ም ጀምሮ አርባ ምንጭ ከተማ በሚገኘው የውሳኔ ሕዝብ ማስተባበሪያ ጽሕፈት ቤት እየሠራ መሆኑን ገልጾ የስድስቱን መዋቅሮችን ብቻ የተጠቃለለ ውጤት ዛሬ አስታውቋል። ምርጫ ቦርድ የማጣራትና የማረጋገጥ ሥራ አጠናቆ ውጤታቸውን አጽድቆ ይፋ ያደረገው የዶብ ኦሞና የኮንሶ ዞኖች፣ የባስኬቶ፣ የድራሸ፣ የአሌና የቡርጂ ልዩ ወርዳዎችን ነው። በዚህ መሠረትም በኮንሶ ዞን 94 በመቶ፣ በዶብ ኦሞ ዞን 90 በመቶ፣ በድራሸ ልዩ ወርዳ 94 በመቶ፣ በባስኬቶ ልዩ ወርዳ 92 በመቶ፣ በቡርጂ ልዩ ወርዳ 83 በመቶ እንዲሁም በአሌ ልዩ ወርዳ ደግሞ 78 በመቶ መራጮች የስድስት ዞኖችና የአምስት ልዩ ወርዳዎችን በአንድ ክልል መደራጀት ይደግፋሉ ሲሉ የእርግብ ምልክት መምረጣቸውን ቦርዱ አስታውቋል። ውጤታቸው ያልተጠራላቸውና ያልተረጋገጠላቸው የቀሪዎቹ ጊዜያዊ ውጤት የማጣራት ሥራ እንደተጠናቀቀ ቦርዱ ለሕዝብ ይፋ እንደሚያደርግ አስታውቋል። ቀደም ሲል ቦርዱ የመጨረሻውን ውጤት የካት 8 ቀን 2015 ዓ ም ይፋ እንደሚያደርግ የገለጸ ቢሆንም በግልጽ ባይዘረዝራቸውም ገጠመኝ ባሉት በርከት ያሉ ሲል በገለጻቸው ግድፈቶችና የምርጫ ሕግ ጥሰቶች ውጤት ማሳወቅ አለመቻሉን ገልጿል። በቀሪዎቹ ዞኖችና ልዩ ወረዳዎች ተመሳሳይ ውጤት የሚገኝ ከሆነ ቀደም ሲል ስያሜ የተሰጠው ደቡብ ኢትዮጵያ የተሰኘ 12ኛ ክልል ይመሰረታል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም